አውሮፓና ጀርመን የዘንድሮ የአውሮጳ ህብረት ምክር ቤት ምርጫ ያልተጠበቁም የተጠበቁም ክስተቶችን ያስተናገደ ነበረ። ካልተጠበቁት መካከል አንዱ ከዛሬ አምስት ዓመቱ ምርጫ በተለየ የመራጮች ቁጥር ዘንድሮ ከፍ ማለቱ ነው። ድምፅ መስጠት ከሚችለው አራት መቶ ሚሊዮን አውሮፓዊ ድምፁን ለመስጠት የወጣው ወደ 51 ከመቶ ይጠጋል። ይህም በዛሬ አምስት ዓመቱ ምርጫ ከተሳተፈው ጋር ሲነጻጸር የስምንት በመቶ ብልጫ አሳይቷል። ለአራት ቀናት ተካሂዶ ባለፈው ሳምንት በተጠናቀቀው በዘንድሮው የአውሮጳ ህብረት ምክር ቤት ምርጫ የተሳተፈው አውሮጳዊ ቁጥር የአውሮፓ ህብረት ምክር ቤት ምርጫ መካሄድ ከጀመረበት ከጎርጎሮሳዊው 1979 ወዲህ ከፍተኛው መሆኑ ተነግሯል። በመጻሩ ኢፒፒ የተባለውን የአውሮጳ ህዝብ ፓርቲ ወክለው ለህብረቱ ኮሚሽን ፕሬዝዳንትነት የሚወዳደሩት የጀርመኑ የክርስቲያን ሶሻል ህብረት ፓርቲው የ46 ዓመቱ ማንፍሬድ ቬበር ለዶቼ ቨለ ዲደብልዩ በሰጡት አስተያየት እንዳሉት የመራጩ ቁጥር ዘንድሮ መጨመሩ ከምርጫው ዜና እጅግ አስፈላጊውና ትርጉምም ያለው ነው። ለዚህም አስተዋጽኦ አድርገዋል ከሚባሉት ውስጥ የህብረቱ የአካባቢ ጥበቃ መርህ እንዲሻሻል በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶች በየሀገራቸው በየሳምንቱ የሚያሰሙት ተቃውሞ እንዲሁም የአውሮፓ ህብረትን የሚተቹትና የሚቃወሙት ቀኝ ጽንፈኛ ብሔረተኛ ፓርቲዎችን የመከላከል አጣዳፊነት ትኩረት ማግኘቱ መሆናቸው ይገለጻል። በዘንድሮ ምርጫ መምረጥ ከሚችለው ህዝብ ከግማሽ በላይ የሚሆነው አውሮጳዊ ድምፁን መስጠቱ ስጋቶችን ቀንሷል ይላሉ ካናታር የአውሮጳ መጻኤ ድል ምርምርና ትንታኔ ማዕከል ፕሬዚዳንትና ተንታኝ ኢማኑዌል ሪቪዬ። በእርሳቸው አስተያየት የመራጩ ቁጥር ዘንድሮ መጨመሩ ትልቅ መልእክት አስተላልፏል። ለሰኝሞ ፕሪንሲፓል አሱሬማ የና በሁሉም ሀገራት ባይሆንም ከግማሽ በላይ በሚሆኑ አባል ሀገራት ከእኩሌታው በላይ ህዝብ ድምጹን ሰጥቷል። ጀርመን ፖላንድ ኦስትሪያ ፈረንሳይም በመሳሰሉት ሀገራት ምርጫው ትኩረት የሚስብ ነበር በምርጫው የተሳተፈው ቁጥር መጨመሩ በብሔርተኛ ፖለቲከኞች ጫና ውስጥ ወድቆ በነበረው በአውሮፓ በብዙ ህዝብ ዘንድ አደጋ ሊያስከትል ይችላል ተብሎ ይወሰድ ለነበረው ለዚህ ምርጫ በጣም ጠቃሚ ነበር በዚህ ምርጫ ይህ ያን ያህል አሳሳቢ እንዳይደለ አይተናል እድሜ ለህዝቡ ተሳትፎ መጨመር የአውሮፓውያን ሀሳቦች አሁን ተጠናክረዋል። እሁድ የተጠናቀቀው የአውሮፓ ህብረት ምክር ቤት ምርጫ ብርቱ ፉክክር የተካሄደበት ነበረ። በዚህ ምርጫ የአውሮፓ ነባርና አንጋፋ ፓርቲዎች ከቀድሞ ምርጫ ያነሰ ውጤት ሲያስመዘግቡ፣ ቀይን ጽንፈኛ ፓርቲዎችና ለአካባቢ ጥበቃ የሚሟገተው የአረንጓዴዎቹ ፓርቲ ከቀድሞ የላቀ ድምፅ አሸንፈዋል። በእሁዱ ምርጫ የአውሮፓ ህብረትን የሚደግፉ ፓርቲዎች ከ751ዱ የምክር ቤት መቀመጫዎች ሁለት ሶስተኛውን ቢወስዱም የህብረቱ ተቺዎችና ተቃዋሚ የሆኑ ፓርቲዎች በተለይ በኢጣሊያ በፈረንሳይና በብሬግዚት በተከፋፈለችው በብሪታንያ ጥሩ ውጤት አግኝተዋል። ጀርመን ውስጥ ደግሞ የመራሄ መንግስት አንጌላ ሜርክል ፓርቲ የክርስቲያን ዲሞክራቶች ህብረት እንዲሁም እህት ፓርቲያቸው ክርስቲያን ሶሻል ህብረት በጋራ ብዙ ድምፅ አጥተዋል። ለእነዚህ ፓርቲዎች ድምፁን ይሰጥ ከነበረው ህዝብ የተወሰነው ለአረንጓዴዎቹ፣ እንዲሁም መጠነኛው ለቀኝ ጽንፈኞች ድምፁን በመስጠቱ ጥቂት የማይባል ድምፅ ነው የተነጠቁት። እነዚህ የመሀል ቀኝ ወግ አጥባቂ ፓርቲዎች ካለፈው ምርጫ ያነሰ ውጤት ቢያስመዘ አልተዘገቡም። 27.7 በመቶ ድምጽ በማሸነፍ በጀርመን የመሪነቱን ደረጃ ይዘዋል። በሀገር አቀፍ ደረጃ የአረንጓዴዎቹ ፓርቲ ከ20 በመቶ በላይ ድምፅ በማግኘት ሁለተኛ ሆኗል። በዘንድሮ ምርጫ ሶሻል ዲሞክራቶች በጀርመንም በሌሎች የአውሮጳ ሀገራትም አልቀናቸውም። በተለይ በጀርመን ካለፈው ምርጫ 11.7 በመቶ ያነሰ ድምፅ ነው ያገኙት። በ15.6 በመቶ ድምፅ ሶስተኛ ነው የሆኑት በጀርመን። ይህ ውጤትም ሶሻል ዲሞክራቶችን አሳዝኗል። ፓርቲው በተለይ ለአየር ንብረት ለውጥ ትኩረት አለመስጠቱ ለሽንፈት እያበቃው አንዱ ምክንያት ነው ተብሏል። በአውሮጳ ምክር ቤት ፓርቲውን ወክለው ለኮሚሽኑ ፕሬዚዳንትነት የሚወዳደሩት ፍራንስ ቲመርማንስ ፓርቲያቸው በብዙ ሀገራት የተሸነፈበት አንዱ ምክንያት ይኸው መሆኑን አምነው ፓርቲው ወደፊት ለሕዝቡ ፍላጎት ትኩረት ሰጥቶ መስራት እንደሚገባው ተናግረዋል። መቀመጫዎችን ተነጥቀናል። ያ ማለት ሁሉንም ማቀፍ መቻል አለብን። የፓርቲያችን መርሃ ግብር ግልጽ ሊሆን ይገባል። ያም ሆኖ አሁንም አዎንታዊ አመለካከት ነው ያለኝ። ይኸውም ባለፉት ወራት ከአውሮፓውያን ከሰማሁት በመነሳት ነው። ህዝቡ የአየር ንብረት ለውጥን በተመለከተ በአስቸኳይ አንድ ነገር እንድናደርግ ይፈልጋል። ህዝቡ በአውሮፓ ደረጃ ማህበራዊ ፍትህ እንዳይሰፍን እንቅፋት የሆኑትን እንድናስወግድ ይፈልጋል። ትላልቅ ኩባንያዎች ተገቢውን ቀረጥ መክፈል እንዲጀምሩ እንድናደርግ፣ እንዲሁም መሰል አስተሳሰብ ካላቸው በሀገር ደረጃ ልናስወግዳቸው የማንችላቸውን ችግር ከሚመስሉን አውሮፓውያን ጋ በመስራት መፍትሄ እንድንፈልግላቸው ይሻሉ። ከቅርብ ዓመታት ወዲህ የአውሮጳ ህብረትን የሚተቹ ወይም የማይፈልጉ ቀይን ክንፍ ፓርቲዎች ቁጥር በጣም ጨምሯል። በ2014 የአውሮጳ ህብረት ምክር ቤት ምርጫ እነዚህን ኃይሎች የሚወክሉ ሶስት ቡድኖች ከምክር ቤቱ መቀመጫ 20 በመቶውን ነበረ ያገኙት። ከዛ በቀደመው በጎርጎሮሳዊ 2009ኙ ምርጫ ግን እነዚህ ኃይሎች ያሸነፉት መቀመጫ 11 በመቶ ብቻ ነበረ። በዘንድሮ ምርጫ ደግሞ እንደተፈራውም ባይሆን ከባለፈው መጨመሩ አልቀረም። እነዚህ ፓርቲዎች በፈረንሳይ በኢጣሊያና በብሪታንያ አብላጫ ድምፅ ነው ያገኙት። በጎርጎረሳዊ 2017 በፈረንሳይ በተካሄደ ምርጫ የህዝቡ ድምፅ ለስልጣን ያበቃው የፈረንሳዩ ፕሬዚዳንት የኢማኑዌል ማክሮ ፓርቲ ላ ሪፐብሊክ ኦን ማርሽ በአሁኑ የአውሮጳ ምክር ቤት ምርጫ በተቀናቃኙ የማሪን ለፔን ቀኝ ጽንፈኛ ፓርቲ ተሸንፏል። በኢጣሊያ ሀገር አስተዳደር ሚኒስትር በማቴዎ ሲልቪኒ የሚመራው ሊጋ የተሰኘው የኢጣሊያ ቀኝ ጽንፈኛ ፓርቲ ደግሞ 32 በመቶ ድምፅ ሰብስቧል። የዛሬ አምስት ዓመት ግን ስድስት በመቶ ድምፅ ብቻ ነበረ ያገኘው። ምንም እንኳን ቀኝ ጽንፈኞች ከቀድሞ የበለጠ ድምፅ ቢያሸንፉም ከዚህ ቀደም የአውሮፓ ህብረትን ለማፍረስ እንደፎከሩት አልተሳካላቸውም። ህብረቱን የሚደግፉ ፓርቲዎች ከምክር ቤቱ 751 መቀመጫዎች ሁለት ሶስተኛውን አሸንፈዋልና። በአውሮጳ ምክር ቤት ከሚገኙት ስምንት ቡድኖች መካከል ክርስቲያን ዴሞክራቶችና ሶሻል ዴሞክራቶች እስካሁን በይፋ ባልታወጀ ህብረት በአንድ ላይ ሲሰሩ ቆይተዋል። ከጎርጎሮሳዊው 1979 ወዲህ ለመጀመሪያ ጊዜ በጋራ አብላጫ ድምፅ ባጡበት በአሁኑ የምርጫ ውጤት መሰረት ግን ከገለልተኞች ወይም ከነፃዎቹ አሊያም ከአረንጓዴዎቹ ጋር በጋራ መስራት ግድ ሳይላቸው አልቀረም ይላሉ ኢማኑዌል ሪቪዬ። የሚያስገርመው ነገር ለወትሮ ተጻራሪ አቋም ያላቸው ፓርቲዎች የጋራ አቋም መያዛቸውን የሚቃወሙት ወገኖች በዚህ ምርጫ ምናልባት ከሶሻል ዲሞክራቶችና ከአውሮፓውያን ፓርቲ ጋር ህብረት ለመፍጠር የሚያስችላቸው ጥሩ ውጤት አላቸው። ከነዚህ መካከል ኤኤልዲኢ በሚል ምህጻር የሚታወቀው ነጻ ገበያ አራማጅ የገለልተኞች እና የዲሞክራቶች ህብረት ለአውሮፓ የተሰኘው ፓርቲ በፈረንሳዩይ ፕሬዚደንት በኢማኑኤል ማክሮ ኦንማርሽ ፓርቲ ድጋፍ ከአንድ መቶ በላይ መቀመጫዎች ያገኙት አንደኛዎቹ ሊሆኑ ችለዋል። ከዚህም ሌላ ፍጹም ያልተጠበቀ ውጤት ያገኙት አረንጓዴዎቹ ሊሆኑ ይችላሉ ከሀያ በመቶ በላይ ድምፅ በማግኘት በጀርመን ሁለተኛውን ደረጃ ይዘዋል። በፈረንሳይ ደግሞ ሶስተኛ ደረጃ ላይ ናቸው። ይህም ያልተጠበቀ ነው። ለዚህ መብቃታቸው በአውሮፓ አሳሳቢነቱ ከጨመረው የአየር ንብረት ለውጥ ጋር ይያያዛል። ሆኖም ህብረት ለመፍጠር የሚካሄደው ንግግር ውስብስብ ሊሆን እንደሚችል ይገመታል። የአውሮፓ ህብረት ምክር ቤት አባላት በሃያ ስምንቱ የህብረቱ አባል ሀገራት የሚገኙ 512 ሚሊዮን የአውሮጳ ዜጎችን ወክለው ህጎችን ያወጣሉ። ብሪታንያ የአውሮጳ ህብረትን ለቃ ከወጣች የምክር ቤቱ አባላት ቁጥር ወደ 705 ዝቅ ይላል። ምክር ቤቱ ባለፈው የስራ ዘመኑ 1100 ህጎችን አጽድቋል። እነዚህ ህጎችም በየአባል ሀገራቱ ምክር ቤቶች መጽደቅ ይኖርባቸዋል። የአውሮፓ ምክር ቤት ምርጫ ነጻና ፍትሐዊ ነው ቢባልም አሰራሩ መተቸቱ አልቀረም። አባል ሀገራት የምክር ቤት መቀመጫ የሚሰጣቸው በህዝባቸው ቁጥር መሰረት ነው። ሆኖም በዚህ አሰራር ተጠቃሚዎቹ ብዙ ህዝብ ያላቸው ሳይሆኑ አነስተኛ ህዝብ ያላቸው ሀገራት ናቸው የሚሉ ስሞታዎች ይቀርባሉ። ለምሳሌ 80 ሚሊዮን ህዝብ ያላት ጀርመን በምክር ቤቱ 96 መቀመጫዎች አሏት። 600 ሺህ ህዝብ ያላት ትንሽቶ ሀገር ሉክሰምበርግ ግን ስድስት የምክር ቤት አባላት መላክ ትችላለች። ይህ በንጽጽር ሲታይ ጀርመን አነስተኛ ውክልና ነው የተሰጣት ሲል የፌዴራል ጀርመን ህገ መንግስታዊ ፍርድ ቤት ቅሬታ ያቀርባል። አድማጮች፣ በዘንድሮ የአውሮጳ ህብረት ምክር ቤት ምርጫ ላይ እያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።